የኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን ያወጣው መግለጫና ያስተላለፈው ውሳኔ በአገሪቱ ያለውን ሁኔታ ጠባብ በሆነና በተለመደ ሁኔታ እየተመለከተ ነው ሲሉ አንድ የተቃዋሚ ፓርቲ መሪ ተናገሩ። የመድረክ አረና ትግራይን ገብሩ አስራት ዛሬ እለት ለአሜሪካ ድምፅ ራዲዮ እንደ ገለጹት የስራ አስፈጻሚው መግለጫ በአገሪቱ በሚታዩ የተለያዩ ተቃውሞ እንቅስቃሴዎች ለተነሱት ጥያቄዎች ግን ምላሽ አልሰጠም ብለዋል። የመንግስት ስልጣንን ለግል መጠቀሚያነት መዋሉ የችግሮቹ መንስኤ መሆኑና እርምጃም እንደሚወስድ የስራ አስፈጻሚ ኮሚቴው ያለፈው ሰኞ መግለጫ አትተዋል። እስክንድር ፍሬው ተከታዩን አጠናቅረዋል። የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን መግለጫ ያወጣው ከነሐሴ 10 እስከ 15 ካካሄደው መደበኛ ስብሰባ በኋላ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን፣ ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይሄንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያነት መዋሉ እንደሆነ ጠቅሷል። ስልጣን ካላግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ሲጀምር የተጀመረው ልማት ይደናቀፋል መልካም አስተዳደር ይጠፋል ብሏል መግለጫው በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤም ይሄው ነው ብሏል በዚህም መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ እርምጃ ለመውሰድ መወሰኑን አስታውቋል ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው እርምጃ ሁሉ እንደሚወሰድ ነው መግለጫው ያብራራው ስራ አስፈጻሚ ኮሚቴው በዚህ ረገድ ከራሱ ጀምሮ ጠባብነትንና ትምክተኝነትን እንዲሁም የጥገኝነት ተግባራትን በጥብቅ በመታገል ይህ ተስማሚያ እንዲገታ ለማድረግ የሚያስችሉ ዝርዝር እቅዶችን ማዘጋጀቱን ገልጿል። መላው የሀገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባላኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆነው አገልግለውናል ሲልም አስታውቋል። መግለጫውን እንዴት እንደተረዱት እንዲገልጹልኝ የቀድሞውን የኢህአዴግና የመንግስት ከፍተኛ ባለስልጣን የአሁኑን የተቃዋሚ አመራር አቶ ገብሩ አስራትን አነጋግሬአለሁ። እርሳቸው እንዳሉት የስራ አስፈጻሚ ኮሚቴው መግለጫ በአገሪቱ ያለውን ችግር እጅግ ጠባብ በሆነና በተለመደ ሁኔታ የተመለከተ ነው። ገዥው ፓርቲ ስለ ችግሮቹና ለመፍታት ስለመነሳቱ በዚህ መግለጫ የጠቀሰው ከዚህ በፊት ከተናገረው ያነሰ ነው ናቸው አቶ ገብሩ። እርሳቸው እንዳሉት የገዢው ፓርቲ አመራሮች ከዚህ ቀደም ባደረጉት ስብሰባ ያለውን ችግር ካሁኑ ጠንከር ባለ ሁኔታ ለመግለጽ ሞክረው ነበር። ያሁኑ ግን እርሳቸው እንዳብራሩት ከበፊቱም ያነሰ ነው። መግለጫው በአገሪቱ እየተካሄዱ ባሉ የተቃውሞ እንቅስቃሴዎች ለተነሱ ጥያቄዎችም ምላሽ አልሰጠም ይላሉ። ዋና ጥያቄዎች ህዝቡ እያነሳል ጥያቄዎች ጭራሽም አልነኩም። እኔ የጠበቅኩት ምን ነበር እንግዲህ ህዝቡ በግልጽ አሁን ያቀረበው ዲሞክራሲ የለም፣ ነጻነት የለም ስት የለም የሚል በግልጽ ምርጫው ነፃና ፍትሃዊ አልነበረም የሚል በግልጽ አቅርቧል። እዚያውም ይሄ በቃሉ ሲናገር በሌላ በኩል በእጁም እጁን አጣምሮ እስር ቤት ነው ያለ ነው ነፃነት የለንም የሚል ያሉ እንቅስቃሴዎች ሁሉ መገለጫ ሆኗል። ስለዚህ ይሄ በሆነበት ሁኔታ ነው የጠበቁት እነዚህን ነገሮች ህዝቡ የሚያናቸቸውን መሰረታዊ ነገሮች ያነሳሉ የሚል ጠብቄ ነበር እንጂ እንዲሁ የተለመደው አካሄድ ክራይሶሳቢነት ምናምን የሚለው አስራ አምስት ዓመት እንቅስቃሴያቸውን ነው እንግዲህ የገመገሙት። የተለመደውን ነገር ደግሞ ቢሉ ምንም ብዙም ፋይዳ ያለው ሆኖ አይታይም። እዚህ ላይ ግን አቶ ገብሩ ህዝቡን በተመለከተም የገለጹት አለ ለዚህ ውሳኔያችን መነሻ ሆኖኗል የሚል አባባል ተጠቅመዋል። እና ይሄን እንዴት ያዩታል እርስዎ? ይሄን ብለዋል፣ ግን ህዝቡ እኮ እያነሳ ያለው እነሱ ከሚያነሱት የዘለለ ነው። ማለት ከፍ ያለ ጉዳይ ነው። ነጻነት አጥተናል፣ ፍትህ አጥተናል፣ የህግ የበላይነት እየተከበረ አይደለም፣ ዲሞክራሲ የለም፣ የተመረጫችሁት በውሸት ነው። ስለዚህ እንደገና ይሄን ነገር መስተካከል አለበት የሚለው ነገር ነው የተነሳ አሁን ግን ያነሱ ያሉ በኢህአደግ ቀመር በኢህአደግ አካሄድ በእነሱ ፍሬም ለመፍታት ነው እየተናገሩት ያሉና ህዝቧን ስትራድ የሚሉት ነገር ጭራሽ በዚህ መግለጫም የተነሳ ሆኖ አይታየኝም። እኔ የጠበቅኩት እንግዲህ ህዝቡ አለ፣ በአንድ በኩል ተቃዋሚዎች አሉ፣ ሲቪል ማህበረሰባት አሉ፣ ብዙ ብዙ በዚች ሀገር ባለድርሻዎች በርካታ አሉ፣ የግል ሚዲያዎች አሉ። እነዚህ ሁሉ እና አነጋግሮ ምን መፍትሄ ያሻል የሚለው ነገር ነው የጠበቁት እንጂ እንዲሁ እንደተለመደው እንግዲህ ስብሰባ እናደርጋለን ከህዝቡ ጋር ኮንፈረንስ እናደርጋለን ብለዋል። ይሄ የተለመደው ሀያ አምስት አመት ሙሉ በተከታታይ ሲደረግ የነበረው እና ምንም ውጤቱም ላያመጣ ነገር ሆኖ ነው የሚታየኝ። አመቱን በሙልኮ ካለፈው አመት ጀምረ እስካሁን ድረስ ህዝቡ እስኪሰለቸው ድረስ ስብሰባዎችን አካሄደዋል። ግን ጠብ የሚል መፍትሄ የመጣ ሆኖ አይታየኝምና እንግዲህ መፍትሄውም ችግሩም አላነሰቱም የሚል አስተያየት ነው ያለኝ። እንግዲህ ቃል በቃል ያሉት መላው የሀገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባላኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆነው አገልግለውናል ነው የሚለው እርስዎ እያሉኝ ያሉት ግን፣ ዋናውን ጉዳይ ወደ ጎን ትተውታል። በተለመደው የገዢው ፓርቲ አካሄድ እየቀጠሉ ነው ነው። ህዝቡ እኮ ከበቂ በላይ ተናግረዋል። በኦሮሚያ ክልል ካለፈው ህዳር ጀምሮ ለአስር ወራት ያህል ችግሮቻችን መፍትሄ ይሰጣቸው የሚል ብዙ ጥያቄ አሁንም በአማራ ክልል በሌሎችም ባይገለጹም በሀገሪቱ በሙሉ ነው ያለ ነገር። በትግራይም፣ በእምባሰነይትም፣ በሌሎች አካባቢዎች ጠይቋል። በደቡብም ጥያቄ ያለው በመላ ሀገሪቱ ያለው ጥያቄ የነጻነት ጥያቄ በጣም በጣም የአደግ ከፍተኛ የሙስና ጉዳይ መፍትሄ እንዲያገኝ በህግም ከፖለቲካም ከሁሉም ከህግም ጭምር መፍትሄ እንዲያገኝ ብልሹ አስተዳደር እንዲወገድ፣ ዲሞክራሲ እንዲነግስ፣ ፍትህ እንዲነግስ እና መሰረታዊ የሆኑ የዚች ሀገር ችግሮች ነው ህዝቡ እያነሳ ያለ። እነሱ ግን እነዚህን አልነኩም። ዋናዎቹን ችግሮች ትተው እንደተለመደው በዚህ በክራይስ ተሳቢነት በብልሹ አስተዳደር እነዚህ ውጤቶች ናቸው፣ መገለጫዎች ናቸው እንጂ መሰረቱ የህዝቡ ምሬት መሰረት ከዋናው የስርዓቱ አካሄድ ከዲሞክራሲ እጦት፣ ከፍትህ እጦት፣ ነጻነት እጦት ነው እየተነሳ ያለው እና ከዚህ ጋር ጭራሽ የሚቀራረብ መፍትሄም ያመጣ አይመስለኝም። የመንግስትን ስልጣን ካላግባብ ለግል ኑሮ መሰረት ለማድረግ የሚታየው ዝንባሌና ስህተት መታረምና መገታት እንዳለበት ያሳሰበው የኢህአዴግ ስራ አስፈጻሚ ኮሚቴ እርምጃዎች እንደሚወስድም ይፋ አድርጓል። እነዚህ እርምጃዎችና ፕሮግራሞች የካቢኔ ሹምሽርን ይጨምሩ ይሆን ወይ? አቶ ገብሩ ግምገማቸውን አካፍለውኛል። አዎ፣ ሊኖር ይችላል። እንግዲህ ከአነጋገሩ ይሄ ነው እየተባለ ያለው ከታችም፣ ከመሀልም፣ ከላይም ጋጡም ህዝብ ሲያቀሩ ቆይቷል። ይሄ ሙስና ስትሉ የታችኛውን እንዲሁ እየደበደባችሁ እያሰራችሁ ነው ያለችን ከላይ ያለው ከፍተኛ ዋናው አንኳር ሙስና ተነካሚ የሚል ህዝብ ሲያነሳ ቆይቷል። እና ይሄን ነገር አለ ብሎ ለማስመሰል የተወሰኑ ሰለባ ሊሆኑ ይችላሉ። በዚህ ጉዳይ የተወሰኑ የካቢኔ አባላትም፣ የስራ አስፈጻሚ አባላትም፣ የማዕከላዊ ኮሚቴ አባላትም ሰለባ ሊሆኑ ይችላሉ። ግን ችግሩን የሚፈታ አይደለም ነው እያልኩ ያለሁት ምክንያቱም የችግሩ እምብርት እኮ እያሉት ያለው ነው። ይሄ አብዮታዊ ዲሞክራሲ በማለት እኛ ልማታዊና ና ዲሞክራሲያዊ ነን የሚሉት ልማታዊም አይደሉም ዲሞክራሲያዊም አይደሉም። ይሄ በሌለበት ነው እኮ እየተነገረ ያለው እዛ ላይ ነው ችግር እንጂ ልማታዊ መንግስት ነው መፍትሄ የሚያመጣ ካሉ፣ ብቻቸውን እየረጡ ብቻቸውን መፍትሄ ለመምጣት ነው እየጣሩ ያሉት ማለት ነው። ይሄ ደግሞ ጭራሽ ለውጥ ሊሆን አይችልም። ከሌሎች ጋር በመወያየት በመነጋገር የሌሎች ተቃዋሚ ድርጅቶችም የሆኑ በዚህ ችግር ያገባናል የሚሉ ሁሉ የተነጋግረው መፍትሄ የሚያመጡበት ጉዳይ እንጂ እንዲሁ የአደግ በሚያስቀምጠው አቅጣጫ ነገሮች ይፈታሉ ብሎ ማሰብ ሞኝነቱም የዋህነቱ ነው እና ከዚህ የተነሳ መስዋዕት ሊሆኑ የሚችሉ ግን ሰዎች ይኖራሉ ብዬ ገምታለሁ። ሁሉ ጊዜ የሚደረጉ እንቅስቃሴዎች ፖለቲካዊ እንድምታም አላቸው። ስለሆነም ሙስናማ ማጥራት ቢፈለግ ኑሮ ነጻ ፍርድ ቤት፣ ነጻ ምርጫ ቦርድ፣ ነጻ ኮሚሽን፣ ነጻ ፖሊስ፣ ነጻ አስተዳደር ሲኖር ነው ሙስና መዋጋት የሚቻለው እንጂ በዚህ ማዕቀፍ የሚፈታ ነገር የለም። አንዱ የጠንከረ ጉልበት ያለው ጉልበት የሌለውን ሊያደቃበት የሚችል ሁኔታ ነው የሚፈጠረው ይመስ ለሚታይ ስለዚህ ሊወሰዱ የሚችሉት እርምጃዎችም በትክክል ይሄንን አሁን እነሱ ያሉትን የኪራይ ሰብሳቢነት ወይም ስልጣንን ያላግባብ መጠቀምን አዝማሚያ የሚገታ ሳይሆን ፖለቲካዊ ሊሆን ይችላል ነው እያሉኝ ያሉት። በትክክል እንግዲህ እዚህ ላይ ግልጽ መሆን ያለ ሌሎች አስተዳደርም እነሱ እንደሚሉት ትግራይ ተሳቢነትም ቢሆን ምንጫቸው ሌላ ነው። ከበስተጀርባ ያለ ጉዳይ ነው። አፈናው ነው ምንጫቸው። ነጻነት መከልከል ነው ምንጫቸው። በስርዓቱ ውስጥ ያሉ ፍትህ ማጣት፣ የመንግስት አወቃቀሩ ራሱ ስራ አስፈጻሚን ሊቆጣጠረው በማይችል መንገድ መደራጀቱ፣ የአንድ ፓርቲ አምባገንነት መንገሱ፣ የአንድ ፓርቲ ፓርላማ ነው ያለው፣ የአንድ ፓርቲ ስራ አስፈጻሚ ነው ያለው፣ ሌሎችም ናቸው ያሉ እንጂ በዚህ አካባቢ ለውጥ ካልተደረገ በዚህ አካባቢ ያደረገ ነው የማየውና ዋናው ጉዳይ ላይ መስማማት እስካልተደረሰ ድረስ ዋናው ጉዳይ ላይ መልስ ለመስጠት እስካልተቻለ ድረስ ይሄ የቆየው መንገድ ብዙ ጊዜ እኮ እንደዚያ ተደርጓል ላለፉት ሀያ አምስት ዓመታት ከፍትራ አስፈጻሚም የማባረር የማስወገድ የማሰር ከሚኒስቴሮችም እንዲሁ የማሰር የማስወገድ ይሄ ይሄ ሲካሄድ ቆይቷል ብዙ የማነሳውን ጥያቄዎችም እነሱ በሚፈልጉ ይሆናል። ሕዝቡ ያማረረው ያስቸገረው እነዚህ ክስተቶች ከምንጩ ከምንጩ ካልደረኩ በስተቀር መፍትሄ ሊሆኑ ስለማይችሉ ነው። እንግዲህ መንግስትና ድርጅታችን ችግሩን በማንም አያሳብብም ብሏል መግለጫው። አቶ ገብሩ ለምሳሌ በዚህ ችግር ምክንያት እንግዲህ ስልጣንን የመንግስት ስልጣንን ለግል በማዋል ችግር ምክንያት ማለታቸው ነው። የተፈጠረውን አደጋ መሰረታዊ መንስኤዎች በሌላ በማንም ሳያሳብብ በመንግስትና በድርጅት ማዕቀፍ ለማስተካከል የሚያስችል እንቅስቃሴ ጀምረዋል ነው ያለው መግለጫው። እንቅስቃሴው በአዲሱ የበጀት ዓመት መጀመሪያ ላይ በሚጠበቁ የለውጥ ፕሮግራሞች ተጠናክሮ ተግባራዊ መደረግ ይጀምራል ይጀምራልም ይላል። እና ችግሩን አምነው መቀበሉ ድርጅቱ ወይም መንግስት እና የለውጥ እርምጃዎችን ቀርጸንም በአዲሱ ዓመት መጀመሪያ ተግባራዊ ማድረግ እንጀምራለን ማለቱ እንደ አንድ አዎንታዊ ነገር አይታይም ወይ? ዝም ብሎ ድፍን ካለ ነገር ይህን ተግባራዊ አደርጋለሁ ማለቱ ትንሽ እርምጃ ሊሆን ግን መሰረቱ አልነካውም እኮ የሚሉ አሁን ያሉትም ጭምር ያነበብኩም ጭምር ምንድን ነው ያሉ ያሉ ይሄ ችግር እኮ የሻዕቢያ ችግር ይሄ ችግር እኮ የውጭ ኃይሎች የጠባቦች የትምክተኞች ይሄ በሙሉ እነሱ ክፍል የሚሰጧቸው የእነዚህ ችግር ነው እያሉ እኮ በሬዲዮም በጋዜጣም በሁሉ የሚነገረ እኮ ይሄ ነው። የራሳችን ችግር ብለውም እስካሁን ድረስ አልተናገሩም። ካሁን በፊት እንዲህ ብለው ነበር በራሳችን ብለው ነበር። ኋላ ደግሞ አይደለም ችግሩን ፈተነዋል የሚል ነገር አነሱ። አሁን ደግሞ የራሳችን ችግር ነው እያሉ ነው። ግን ደግሞ ከዚህ ለጎን ጎን ፕሮፓጋንዳ ተቀላ ስታየው ሚዲያቸው መግለጫቸው ሲታይ ይሄ ሻዕቢያ ነው ይሉታል አልፎ አልፎ የውጭ ኃይሎች ነው ይሉታል የጠባቦች የትምክተኞች ለዚህ ነው እያሳበቡ ያሉ እንግዲህ ሻቢያ የሞተና በጣም የነቀዘ ድርጅት በጣም አምባገነን ድርጅት ኢትዮጵያ ውስጥ ይህን ያህል እንቅስቃሴ መምራት ከቻለ እነሱ ጭራሽ የሉም ማለት ነው በዚች ሀገር የሉም ማለት ነው እነሱ እንግዲህ ሀያ አራት ሰዓት ሙሉ ሚዲያውን ተቆጣጥረውታል በግል ሚዲያ ስም የሚያደርጉት እንቅስቃሴ አለ በጋዜጦች የሚያደርጉት እንቅስቃሴ ሁላ E aí, né? ሚሊዮኖች ሕዝቦች ሀገሪቱ አጠቃላይ ሚሊዮኖች ሕዝቦች በውጭ ተገዝተዋል የሚል ይሄ ችግሩን በሌላ ማላከቅ የችግሩንም ዋና መሰረት ለማያቅ ያለ መሞከር አድርጌ ነው የማየውና ስለዚህ ይሄ መግለጫ ሌላ የሚያደርጉትና ከስር የሚያደርጉት እንቅስቃሴም ሌላ በይፋም የሚያደርጉት ሌላ ስለሆነ እኔ በዚህ ምንም ምንም የአደግ ችግሩን ተገንዝቦ መሰረታዊ ችግሩን ተገንዝቦ መፍትሄ ያመጣል የሚል የቀድሞው የኢህአዴግና የመንግስት ባለስልጣን የአሁኑ የተቃዋሚ አመራር አቶ ገብሩ አስራት የገዥውን ፓርቲ መግለጫ በተመለከተ ለሰጡ ማብራሪያ አመሰግናለሁ። ከገዢ ፓርቲ ኢህአዴግ ህዝብ ግንኙነትና ከሌሎችም አመራሮች በመግለጫው ላይ ተጨማሪ ማብራሪያ ካገኘው ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ